በየዓመቱ ወደ ሳውዲ አራቢያ ለሐጅ የሚጓዙ ሙስሊም በሚሊዮን ለጸሎት እንደሚገኙ ይታወቃል። ኢትዮጵያውያን ሙስሊም ከየገጠሩ ሁሉ የሚመጡ በአዲስ አበባ አድርገው ስለሚጓዙ ሳውዲ ሲደርሱ ግን ጭንቅንቅና እንግልት ይደርስባቸው እንደነበረ ሲታወቅ፣ ምዕመናኑን በቅንጅት ለማስተናገድ ዝግጅቱ ተጠናቀቀ። ይኸውም የኢትዮጵያ እስልምና ጉዳዮች ምክር ቤት እና የኢትዮጵያ አየር መንገድ በቅንጅት እንደሚሰሩ ያበሰሩት የአየር መንገድ ዋና ስራ አስኪያጅ በአቶ ተወደ ገብረ ማርያም በመጀመር ምዕመናኑ እና ተጓዥ ህብረተሰቡ እንዲያቅልን የምንፈልገው ሳውዲ አረቢያ ያለው የመሰረተ ልማት ሁኔታ በጣም የሚጨናነቅበት ጊዜ ነው። አንዳንዴ እስከ 3 ሚሊዮን አንዳንዴም ከዛ በላይ ምዕመናን በአጭር ጊዜ መካና መዲና የሚጎበኙበት እና ጸሎት የሚያካሄዱበት ጊዜ እንደመሆኑ መጠን መሰረተ ልማቱ የዛን ያህል አላደገም። ለረዥም ጊዜ ከሳውዲ አረቢያ መንግስት ጋር የተለያዩ አገሮች እኛንም ጨምሮ ስንነጋገር ቆይተናል። ከዛ ጋር መጨናነቅ የሚፈጠሩ ችግሮች አሉ። አውሮፕላኖች በተያዘላቸው የጊዜ ሰሌዳ ማስተናገድ የማይችልበት ደረጃ ይደርሳል። መጨናነቁ ኤርፖርቱ እና የኤርፖርት መሰረተ ልማቶች በአጠቃላይ እና ያንን ችግር ተጠናክረን በተሻለ ሁኔታ ችግሮቹን ሲያጋጥሙ በቅርብ እንደዚሁ እየተገናኘን የምንፈታበትና የተሻለ ጉዞ የሚደረግበት ዓመት እንዲሆን ከምን ጊዜውም በበለጠ ዝግጅት አድርገናል። ይህም በተጨባጭ ዝግጅቱ ምን ይዘት እንዳለው በተጨማሪ ያብራሩልን የአየር መንገዱ የንግድ ዘርፍ መስፋፊያ ኃላፊ አቶ ኢሳያስ ወልደ ማርያም ናቸው። መጅልሱና በኢትዮጵያ አየር መንገድ በኩል በሁለቱም ከፍተኛ አመራሮች ቲሞች ተዘጋጅተዋል። በመናበብ የሚሰሩ አድራሻ ተለዋውጠዋል። ከዚህ ኦፐሬሽኑን ለመርዳት ከሰላሳ በላይ ሰዎች ወደ ሳውዲ አረቢያ ይሄዳሉ። እዛ ካለው የሳውዲያ ግራውንድ ሰርቪስ ጋር አብረው ሁኔታው በሙሉ ፍጹም የተሳካ ይሆን ዘንድ የተለያየ ቋንቋ የሚናገሩ ኦሮምኛም ትግርኛም፣ ሌሎችን ቋንቋዎች የሚናገሩ ይሄዳሉ። በመካ የተወሰኑትም ይኖሩናል። በመዲናም እንደዚሁ ይኖሩናል። ጀዳም ላይ ይኖሩናል። አውሮፕላኑ በሚሄድበት ጊዜ ሀላል ምግብ ተዘጋጅቷል። የአውሮፕላኑ የኢንተርቴንመንት ሲስተም ሌሎችን ሙዚቃዎች ሳይሆን መጅሊሱ በሰጠን መሰረት ተክቢራ ተዘጋጅቷል። እሱን እያዳመጡ እንዲሄዱ ሚቃት ከመድረሳቸው ከግማሽ ሰዓት በፊት ጸሎት እንዲያደርጉ ኢንፍላይት አናውንስመንት ይደረጋል። ከዚህም በተጨማሪ በአጠቃላይ ይሄ ለኢትዮጵያ ሕዝበ ሙስሊም የተዘጋጀ ሲሆን ከአፍሪካ ላይ ከአርባ ሺህ በላይ ሙስሊሞችን የኢትዮጵያ አየር መንገድ ያጓጉዛል። በአጠቃላይ 228 በላይ በረራዎችን አዘጋጅቷል። በኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት ሀጅ ሙፍቲ መሐመድ ኢድሪስ በበኩላቸው አብራርተዋል። የዘንድሮ ሀጅ እንግዲህ በእንደዚህ ያለ ለውጥ በመንግስታችንም ለውጥ፣ በመጅሊስም ለውጥ፣ በአየር መንገዳችንም ለውጥ ስለሆነ የዘንድሮ ሀጃችን የተቃና ህዝቡን የሚያረካ ህዝበ ሰላሙን የሚያስደስት ይሆናል ብለን ከፍ ያለ ምኞትና ክጃሎት አለን። ሌላው ከእኛ በኩል ደግሞ ትንሽ ከህዝቡ በኩል ተገጠርም የሚመጣለ ትንሽ ዝርክርክነት አለ። ያንን ደግሞ ራሳቸው አየር መንገዱ ጠብቆ ችግሩን አውቆ እንዳስተናግድን አደራ ለማለት እፈልጋለሁ። ሰው እየተንጠበጠበበት አየር መንገዱ እንደሚቸገር እናውቃለን። ያ ነገር እንዳይከሰት እኛ ደግሞ የዘንድሮዎቹ ወንድሞቻችን ቦርዶቹ ተኛ በኩል አየር መንገዱ እንዳይቸገር በጥሩ ሁኔታ ለማቅረብ ዝግጁነታችንን ለመግለጥ እፈልጋለሁ። ከሙስሊሙ ሕብረተሰብ ቀደም ሲል ለሃጅ ከተጓዙት ውስጥ የቀድሞውን ድምዳቸውን ያካፈሉን በንግድ የተሰማሩት አቶ ሐሲን አህመድ ይባላሉ። እዛ በነበረው መስተንግዶ ከሌላው ሀገር አንጻር የእኛ አገር መጅሊስ ከፍተኛ የሆነ መንገላታትና ሰዎቹን አስተባብሮ አለመስራት ነበረ። ከዚህ በፊት የነበረው መጅሊስ በአሁኑ አላቅም። እንግዲህ አዲስ ነው እንግዲህ ጥሩ ይሆናል ብለን እንጠብቃለን። ጌታቸው ተድላይ ለጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ